በመቶ አስራ አንደኛው ቱር ደ ፍራንስ በመሳተፍ ሶስት የቀን የመድረክ ድል እና የአረንጓዴ ማሊያ አሸናፊው ኤርትራዊ ቢንያም ግርማይ ዛሬ ሮብ ነሐሴ አንድ ሁለት ሺህ አስራ ስድስት በአስመራ ከተማ ደማቅ አቀባበል ተደረገለት። ትላንት ማክሰኞ ጠዋት ወደ ሀገሩ ይገባል ተብሎ ሲጠበቅ የነበረው ቢንያም በአስጊ የአየር ሁኔታ ምክንያት በረራው ስለተሰረዘ ሌሊት አምስት ሰዓት ተኩል ላይ ነው አስመራ ዓለም አቀፍ አውሮፕላን ማረፊያ በሰላም የደረሰው። ቢንያም ዛሬ ጠዋት ወደ አድሃሎ በመጓዝ ከፕሬዝደንት ኢሳያስ አፈወርቂ ጋር ከተገናኘ በኋላ በቱር ዲ ፍራንስ ያገኘውን አረንጓዴ የማሪያ ሽልማት ለፕሬዝዳንቱ አስረክበዋል። ቢንያም ከፕሬዚዳንት ኢሳያስ ጋር ያደረገውን አጭር ቆይታ ጨርሶ ወደ አስመራ አየር ማረፊያ በመመለስ በብስክሌተኞች፣ ታክሲዎችና የቤት መኪኖች ታጅቦ በአስመራ ጎዳናዎች በሚያልፍበት ወቅት ሕዝቡ ያሳየው የደስታ ስሜት ተወዳዳሪ የሌለው ልዩ ፍጻሜ ነበር። ቢኒያም በመቀጠል በባህት መስከረም አደባባይ በተዘጋጀው ልዩ የኪነ ጥበብ ዝግጅት ላይ ሲደርስ በቦታው የተገኙት በሺዎች የሚቆጠሩ የአስመራ ነዋሪዎች ከቦታቸው በመነሳት ደማቅ አቀባበል አድርገውለታል። ቢኒያምም ስሜቱ በመነካቱ ሲያነባ ታይተዋል። ለአሜሪካ ድምፅ ብርሃነ በረሀ አስመራ